እግዚአብሔር አምላካችን ስለዝማሬው እየተመሰገነ ይሁን። ጌታን እናመሰግናለን። ዛሬ የምንመለከተው ክፍል እዚህ ዕብራውያን አራት ከቁጥር 14 እስከ 16 ቅድም ባነበብኩላችሁ ክፍል ላይ እየተመሰረተ ነው። እንደምታዩት ቃሉ እንግዲህ በሰማያት ያለፈ ታላቅ ሊቀ ካህን ኢየሱስ የእግዚአብሔር ልጅ ስላለን እምነታችንን አጥብቀን እንያዝ። በድካሞቻችን የማይራራልን ሊቀ ካህን የለንምና ነገር ግን ከኃጢአት በቀር በነገሮች ሁሉ እንደኛ ተፈትኖ ነበር። ስለዚህም ምሕረትን እንድንቀበል በአስፈላጊም ጊዜ የሚረዳ ጸጋ ለማግኘት ወደ ጸጋው ዙፋን በእምነት እንቅረብ ይላል። የመልእክቴ ርዕስ እንደዚህ የሚል ነው፣ የጸጋው ዙፋን በረከቶች የሚል ነው። ቁጥር 16ን ስታው ይሄንን ነው የሚያሳየው። እና የጸጋው ዙፋን የእግዚአብሔር ጸጋ ዙፋን የጌታ ኢየሱስ ክርስቶስ ጸጋ ዙፋን በረከቶች እንዳሉት የሚያሳይ ነው። እና ርዕሴን ከነገርኳችሁ በኋላ እንደ መግቢያ ያስቀመጥኩትን አንዳንድ ሀሳብ ነግራችሁ ቀጥታ ወደ ነጥቦቼ እሄዳለሁ። ይሄ ዕብራውያን ምዕራፍ አራት ከቁጥር 14 እስከ 16 ያለው ክፍል በጣም በጣም አስደናቂና ለክርስቲያኖች ሁሉ ታላቅ መጽናናትንና መበረታታትን ሰጪ ነው። የክርስቲያኖች እምነት የክርስቲያኖች ተስፋ በአስደናቂ በሆነ መንገድ የተቀመጠበት ቦታ ነው እና እኔ የመጽናናትና የመበረታታት ማግኛ ማን እንደሆነ እሱ ምን እንደሰራ፣ ለኛ አሁን ምን እንደሚያደርግልን የሚያሳይ ክፍል ነው። ዕብራውያን አራትን ከቁጥር 14 እስከ 16 በአይምሯችሁ ብትይዙ በጣም በጣም ብዙ በረከቶች በህይወታችሁ እንደምታገኙ አምናለሁ። ክፍሉ ከልዩ ልዩ ድካሞች ውስጥ መውጣትና ጤናማ የክርስትና ህይወት ያለው ህይወት ለመቀጠል የሚፈልጉ ክርስቲያኖች ይህንን ክፍል በትክክል መረዳት አለባቸው። አንዳንድ የመጽሐፍ ቅዱስ ክፍሎች አሉ ክርስቲያኖች የግድ የግድ ማወቅ አለባቸው። እና ከነዛ መካከል አንዱ ይሄ ነው። ስለዚህም ቁጥር 16 የእግዚአብሔርን ዙፋን ምንነት ይነግረን እና የእግዚአብሔር ዙፋን ስር የሚገኙትን በረከቶች ያሳየናል። ግን አንድ ጥያቄ መጠየቅ አስፈላጊ ነው። የእግዚአብሔርን በረከቶች የምናገኘው እንዴት ነው? አሁን ክፍሉ በአጠቃላይ ይህንን ነው የሚያሳየን። ግን እንዴት ነው የምናገኘው የእግዚአብሔርን በረከቶች የሚል ጥያቄ ብንጠይቅ አንድ አራት መልሶችን በርዕስ በርዕስነት እያስቀመጥኩ አሳያችኋለሁ። የመጀመሪያው አለን የምንለውን ስናውቅ ነው የእግዚአብሔርን በረከቶች የምናገኙ። አንዳንድ ሰዎች የእግዚአብሔር በረከቶች የሚገኙት የሆኑ ሰዎች ወጥተው ባርኬ አለሁ ባርኬሽ አለሁ ባርኪያችኋለሁ በማለታቸው ይመስላቸዋል። ይሄ የተሳሳተ ትምህርት ነው። ምክንያቱም ሰዎች ሰዎችን አይባረኩም። ሰዎችን የሚባረከው ማን ነው? ራሱ እግዚአብሔር ነው። ባለፈውም ስናገር ነበር እዚህ አንዳንድ ሰዎች ሰዎችን ባርኪያችኋለሁ ባርኬሽ አለሁ ባርኪያለሁ ብለው የሚናገሩ ሰዎች አሉ። አሁን በየቦታው እና መጽሐፍ ቅዱሳዊ ናቸው ወይ ሰዎችን ባርኪ አለው ብሎ ለመናገር መጽሐፍ ቅዱሳዊ መሰረት አላቸው ወይ እነዚህ ሰዎች የሚለውን ጥያቄ ስጠይቁ፣ እኛ የእግዚአብሔር አማኞች ነን። የእግዚአብሔር አማኞች የምናምነው የእግዚአብሔርን ቃል ነው። የእግዚአብሔር ቃል ያላለውን እኔ እዚህ ላይ የምናገር ከሆነ የሐሰት አስተማሪ ነኝ። እግዚአብሔርም ደግሞ በስተት አስተማሪነት ነው የሚፈረጀኝ እና የእግዚአብሔር ቃል ስለ በረከት ምንድን ነው የሚለው፣ የሚለውን ሳያውቁ ነው። አሁን እኛ አለን የምንለውን ስናውቅ ነው በረከታችን ብያችኋለሁ። አሁን እዚህ ሰዎች ባርኬ አለው ባርኬሽ አለው የሚሉ ሰዎች እንዴት ሮንግ እንደሆኑ መጽሐፍ ቅዱስ ሲናገር ዘሁልቁ ምዕራፍ ስድስት ላይ ሄዶ ማንበብ አስፈላጊ ነው። ባለፈውም እዚህ ሳነበው ነበር። እንዲህ ይላል ከቁጥር 22 ጀምሮ እግዚአብሔር ሙሴን እንዲህ ብሎ ተናገረው ለአሮንና ለልጆቹ ንገራቸው፣ የእስራኤል ልጆች ስትባርኳቸው እንዲህ በሏቸው፣ እግዚአብሔር ይባርክህ ይጠብቅህም ያው እግዚአብሔር እግዚአብሔር ፊቱን ያብራልህ ይራራልህም፣ እግዚአብሔር ፊቱን ወደ አንተ ያንሳ ሰላሙንም ይስጥ በሏቸው ነው ያለው። እግዚአብሔር እግዚአብሔር እግዚአብሔር እግዚአብሔር እያሉ ራሳችሁ ባርኳቸው አላለም። እግዚአብሔር ነው ይባርክህ ይጠብቅህ ተብሎ እንዲሉ የተነገረው እንዲሁ ስሜን እግዚአብሔር የሚባለውን ስሜን በእስራኤል ልጆች ላይ ያደርጋሉ እኔም እባርካቸዋለሁ አለ። እግዚአብሔር እንዲባርካችሁ የምትፈልጉ ከሆነ ሰዎች ማለት ያለባቸው እግዚአብሔር ይባርክሽ፣ እግዚአብሔር ይባርክህ እንጂ እኔ ባረኩ የሚሉ ከሆነ ሮንግ ነው። መጽሐፍ ቅዱሳዊ አይደለም፣ መንፈስ ቅዱሳዊም አይደለም። እነዚህ ሰዎች ለምንድን ነው ሰዎችን እኔ ባርኬሃለሁ፣ እኔ ባርኬሻለሁ ብለው የሚናገሩት? ከበስተጀርባው ሌላ ሃይማኖት ተከታዮች ስለሆኑ ነው መንፈስ ቅዱስን ተከታዮች ስለሆኑ አይደለም፣ ራሳቸው አምላክ እንደሆኑ ስለሚቆጥሩ ነው። ይሄ የዘመናዊው የፌዝ ሙቭመንት እንቅስቃሴ ነው፣ የእምነት ሙቭመንት እንቅስቃሴ የሚባለው ነው። እና ሰዎች ራሳቸውን ትንንሽ እግዚአብሔር ስላደረጉ ባርኬ ያለው ይላሉ። ግን አንድም ሰው በእነሱ በረከት ተባርኮ አያውቅም፣ ውሸት ስለሆነ እግዚአብሔርም የለበትም። ስለዚህ በዙፋኑ ፊት ያለውን በረከት ለመቀበል ምንድን ነው እኛ ማወቅ ያለብን የሚለውን ጥያቄ ስንጠይቅ፣ በመጀመሪያ አለን የምንለውን ማወቅ አለብን። አሁን ዕብራውያን አራት ላይ በጣም የሚገርሙ አለን አለን አለን ተብሎ የተነገረልን ነገር አለ። አሁን ምናልባት ሳነበው ታስተውሉ ይሆናል ብዬ አስባለሁ። አሁን ቁጥር 14ን ተመልከቱ። አሁን ዕብራውያን አራት እንግዲህ በሰማያት ያለፈ ታላቅ ሊቀ ካህን ኢየሱስ የእግዚአብሔር ልጅ ስላለን ብሎ ነው የሚናገረው። እኛ በሰማይ ያለፈ ታላቅ ሊቀ ካህን የእግዚአብሔር ልጅ ኢየሱስ አለን ብሎ ነው የሚናገረው። እኛ ያለን አንድ አለን የምንለው ነገር አለ። እሱ በሰማይ ያለፈ ታላቅ ሊቀ ካህን የእግዚአብሔር ልጅ ኢየሱስ ነው። ስለዚህ እኔ የምለውን ተመልከቱ፣ ክፍሉ የሚያስተምረውን ነው እኔ አሁን እዚህ ጋር ያስቀመጥኩላችሁ። አለን የምንለውን ስናውቅ የእግዚአብሔር በረከት ከኛ ጋር ይሆናል። የክርስቲያኖች ዋና ነገራቸው ያላቸው ታላቅና አስደናቂ በረከት ደግሞም የሆነላቸውን ነገር ነው ቁጥር ምዕራፍ አራት የሚያሳየን። ስለዚህ አለን ያለን ያለን ያለን እኛ ያለን የኛ የሆነ ነገር አለን ብሎ ነው ጸሐፊው በመንፈስ ቅዱስ በመመራት የሚያሳየን። ስለዚህ መንፈስ ቅዱስ አሁን ለእኛ የሚናገረን ነገር ያለን ነገር ትልቅ የከበረ የኛ የምንለው ነገር እንዳለ ነው። አለን የሚለውን ነገር ስትመለከቱ በየትኛውም የአማርኛ ወይም የእንግሊዝኛ ወይም የየትኛውም ቋንቋ አለን የምንለው የራሳችን የሆነውን ነገር ነው። አንዳንድ ሰዎች ቤት አላቸው፣ ቤት አለን ይላሉ። አንዳንድ ሰዎች መኪና አላቸው፣ መኪና አለን ይላሉ። እኛ ህይወት አለን፣ ህይወት አለን እንላለን። እዚህ ጋር ለአማኞች አለን የምንለው አንድና የከበረ ነገር ሁሉ ነገር ስለሚያልፍ ስለሚጠፋ ጌታችን ኢየሱስ ክርስቶስ ነው። ክብር ለእግዚአብሔር ይሁን ማለት ጌታ ኢየሱስ ክርስቶስ ያለን ከሆነ እግዚአብሔር አለን፣ መንፈስ ቅዱስ አለን ማለት ነው። ምክንያቱም አብ ወልድ፣ መንፈስ ቅዱስ አንድ አምላክን ስለምናምን ልክ እንደ ንብረታችን የራሳችን እንዳደረግነው ነገር የምናየው ወይም ደግሞ ልናየው የሚገባን ነገር ነው የእኔ ነው አለኝ የምንለው ነገር። ስለዚህ እኔ እዚህ ጋር እንድትመለከቱ የምፈልገው እዚህ ቁጥር አራት ላይ እንግዲህ በሰማያት ያለፈ ማለት ሞቶ ነበር። ጌታ ኢየሱስ በመስቀል ላይ ተሰቅሎ ተሰቃይቶ ነበር፣ ተቀብሮ ነበር፣ ከሞት ተነስቶ ወደ ሰማይ አርጎ የሄደ ነው። በሰማያት ያለፈ የሚለው ያንን ነው የሚያሳየው። ያረገ፣ ወደ ሰማይ በአብ ዘንድ የተቀመጠ ከማንም በላይ የከበረ የሆነው ጌታ ኢየሱስ ነው። እንደገና ደግሞ ያንን ያረገውን ከማንም በላይ የሆነውን አምላክ የሆነውን ጌታ ኢየሱስን ምንድን ነው ነው የሚለው ታላቅ የሆነ ሊቀ ካህን አለን። ስለኛ የሚማልድ ስለኛ የሚጸልይ ስለኛ ሁል ጊዜ ራሱን የሚያሳይ ዕብራውያን ይህንን ደጋግሞ ደጋግሞ ደጋግሞ ነው የሚያሳየን። ዕብራውያን ሰባት ላይ ብትሄዱ አሁን የሚማልድልን ዘወትር የሚማልድልን ፍጹም የሆነ ማላጃ አለን ብሎ ይናገራል። ምዕራፍ ዘጠኝ ላይ ብትሄዱ በአብ ዘንድ ቁጭ ብሎ ራሱን ስለ እኛ ያሳይልናል ብሎ ይናገራል። ይሄ የብራውያን መጽሐፍ እንዲህ አይነት አስደናቂ ነገሮችን ስለ ጌታ ኢየሱስ ይናገራል። ግን ይሄ ጌታ ኢየሱስ የእኛ ነው ነው የሚለው አለን። እሱ ጌታችን ኢየሱስ ክርስቶስ እኛ ያለን እኛ የሱ፣ እሱ የኛ እንዲሆን የተደረገልን ንብረታችን በምድር ላይ ያለ ነገር በሙሉ ሲያከትም ከእኛ ጋር ዘላለም አብሮ የሚሄድ እና አብሮን የሚኖር ጌታ ኢየሱስ ክርስቶስ ነው። ይህንን ያለንን ስናውቅ ነው የሚለውን ነገር ስናገር፣ ቁጥር 14 ላይ አንድ ነገር ጠቅሼ መሄድ አለብኝ። ይሄ ያለን የሚባለው ጌታ ኢየሱስ ክርስቶስ የጣለብን ኃላፊነት አለ። ተመልከቱ፣ እዚህ መጨረሻው ስላይዱ ላይ ያስቀመጥኩት ነገር የእግዚአብሔር ልጅ ኢየሱስ ስላለን ብሎ እምነታችንን አጥብቀን እንያዝ ይላል። ይሄ እምነታችን የከበረ እምነት ነው። ምናልባት አንዳንዶቻችን የጌታ ኢየሱስ ክርስቶስ አማኞች በመሆናችን እና ደግሞም ጸጋ ስለተሰጠን እምነቱ የቀለለ የሚመስለን ሰዎች አለን። እምነቱ የከበረ እምነት ነው። ይሄ እምነት ይሄ እምነት ሊለወጥ የሚገባ እምነት አይደለም ልናቃልለው የሚገባ እምነት አይደለም። በሌላ በሌላ ነገር ልንቀይረው፣ ሰዎችን ከማክበር ከመፍራት ጋራ ልንለውጠው የሚገባ እምነት አይደለም። ከሁሉ በላይ ልናየው የሚገባን እምነት ነው። አንደኛ ልናደርገው የሚገባን እምነት ነው። ለዚህ ነው ሐዋርያው እዚህ ጋር ይህንን የጻፈው የእግዚአብሔር ልጅ ስላለን፣ የእኛ ስለሆነልን፣ የእኛ ስለተደረገልን እምነቱ ወደዚህ አስደናቂ እውነቱ ስላመጣን እምነታችንን ምን እናድርገው ነው የሚለው አጥብቀን እንያዘው። ላላ አድርገን አይደለም። እንደ ከሌላ ነገር ሁለተኛና ሶስተኛ አራተኛ ደረጃ አስቀምጠን መያዝ የለብንም። አንደኛ ከምንም ነገር በላይ አድርገን ልንይዘው፣ ደግሞም በእውነት ልንቆምበት እና ልንጸናበት ይገባል። እግዚአብሔር እንዲባረካችሁ ትፈልጋላችሁ? እምነታችሁን አጥብቃችሁ ያዙ አለን የምንለውን ስናውቅ እና አለን የምንለው የጣለብንን ኃላፊነት ማለት እምነቱን አጥብቆ መያዝ ሲገባን ነው። እምነቱ አስደናቂ በረከት ውስጥ የሚያስገባል። እንደገና ልናገር፣ አንዳንድ ሰዎች ምንም ሰዎች ኃጢአት ተለማምዶ ሰርተው እንደፈለጋቸው ኖረው ይመጡና እዚህ እግዚአብሔር ይባረካቸዋል ይሏቸዋል፣ ወይም ደግሞ ባሪካቸዋለሁ ይሏቸዋል። ያ በፍጹም ስህተት ነው። ሰው የሚባረከው እምነቱን አጥብቆ ሲይዝና አለን የሚለውን ይህንን የበረከቱን ምንጭ አጥብቆ ሲይዝ ነው። አሁን የሚቀጥለው ላይ እንመጣለን። አሁን ያለንንን ባህሪ ስናውቅ ነው ያለንን የምለው አለን የምንለውን ያን ጌታ ኢየሱስ ክርስቶስን ባህሪውን ስናውቀው ነው በረከት የሚመጣልን። ርዕሴ በእግዚአብሔር ዙፋን ስር ያሉ በረከቶች የሚል ነው። ይሄ በረከት ሊመጣልን የሚችለው አለን የምንለውን ጌታ ኢየሱስ ክርስቶስን ባህሪውን ስናውቅ ነው። አሁን የዚህ የዕብራውያኑ ጸሐፊ ቁጥር 15 ላይ ሲመጣ እንዲህ ብሏል። ቁጥር 15 ላይ በድካሞቻችን የማይራራልን ሊቀ ካህን የለንምና ብሎ ነገር ግን ከኃጢአት በቀር በነገሮች ሁሉ እንደኛ ተፈትኖ ነበር ብሎ ባህሪውን ነው የሚነግረን። ይሄ አለን የምንለው ጌታ ኢየሱስ ምን አይነት ባህሪን ያለው እኛን በተመለከተ ምንድን ነው የሚያስበው የሚለውን ስትመለከቱ በጣም መገረም አለብን፣ በጣም መደነቅ አለብን ነገሩን። ይሄ አለን የምንለው ማን መሆኑን ለማሳየት እጅግ በጣም የከበረ ነው፣ በሰማይ ያለፈ ነው፣ ሊቀ ካህን ነው፣ ስለኛ የሚማልድ ነው፣ ስለኛ ራሱን ሰጥቷል፣ እጅግ በጣም ክቡር ነው ግን ደግሞ በድካሞቻችን ምንም ያደርግ ነው፣ የሚራራ ነው። በልብ ውስጥ ይህንን እውነት ለማስረጽ ጌታ ኢየሱስ ክርስቶስን ያቀረበው በድካሞቻችን የሚራራ ነው በማለት ነው። አሁን ቃሎቹን መመልከት በጣም ጥሩ ነው። እኔ መጽሐፍ ቅዱስ ላይ ያሉ ቃሎችን በትኩረት እና እንደ ተጻፉት ማየት ነው የምፈልገው። መንፈስ ቅዱስም የሚፈቅደው ያንን ነው። ስለዚህ ተመልከቱ እንዴት እንደተጻፈ በድካሞቻችን ይልና፣ ሁለተኛው መስመር ያስቀመጥኩት የማይራራ ብሎ ሊቀ ካህን ይልና የለንም ይላል። ይሄ በመጽሐፍ ቅዱስ ጸሐፊዎች በቋንቋ እውቀታቸው በጣም የመጠቁ እንደነበሩ የሚያሳይ ነው። ተመልከቱ የማይራራ የለንም ነው የሚለው። ሊቀ ካህናችን ምን ምን አይነት ነው የማይራራ አይደለም ነው የሚለው። አሁን የማይራራ አይደለም፣ የማይራራ የለንም። አሁን ተመልከቱ የቃሉ አወቃቀር የማይራራ የሚለው አሉታዊ ነው። የማይራራ ነገቲቭ ነው፣ ሲደመር የለንም። አሁንም የለንም ምንድን ነው? አሉታዊ ነው፣ ነገቲቭ ነው። አሁን በሂሳብ ስሌት ነገቲቭ ሲደመር ነገቲቭ ፖዘቲቭ ነው። ነገቲቭ ሲባዛ ነገቲቭ ፖዘቲቭ ነው። ልክ እንዲህ ነው የተጻፈው በድካማችን የማይራራ ሊቀ ካህን የለንም የማይራራ የለንም የሚለውን ኢዚ ኳልቱ ስታስቀምጡት የሚራራ አለን ነው የሚለው አሁን ይሄ ሀሳቡን በደንብ በሰው ልብ ውስጥ ለማስረጽ መንፈስ ቅዱስ የተጠቀመበት የቃላት አቀማመጥ ነው የሚራራ አለን ማለት ይችል ነበር ግን የማይራራ ሊቀ ካህን የለንም የሚራራ ሊቀ ካህን ነው ያለን። በጣም አስደናቂ የሆነ የሚለውን ልባቸው ውስጥ ለማስረጽ ልክ እንደ ሂሳብ ቀመር ነው ያስቀመጠው። ስለዚህ እኛ ከዚህ በላይ በቁጥር 14 ላይ አለን ብለን አለን አለን ተብሎ የተጻፈልን ሊቀ ካህን ባህሪው ይሄ ታላቅ ሊቀ ካህን በሰማይ ያለፈው ጌታችን ኢየሱስ ክርስቶስ፣ የእግዚአብሔር ልጅ የሆነው ጌታችን ኢየሱስ ክርስቶስ አለን የምንለው አለኝታችን የሆነ ባህሪ ያለው ያ ባህሪው ምንድን ነው? መራራት ነው። የሚራራ ነው ብሎ ነው የሚናገረው። ግን መራራት ምንድን ነው የሚለውን ማሰብ አለብን። የሚራራ የሚለው የግሪኩ ቃል እዚ ጋር ጽፌዋለሁ። ሱም ፓጾ ነው የሚለው በግሪክ። እና ይሄ የሁለት ቃላት ውህድ ነው። መራራት የሚለው ሱም ፓጾ፣ ሱም እና ፓጾ የሚል ነው። ሱም የሚለው አንድ ላይ ማለት ነው። ፓጾ ግን የሚረገጥ ማለት ነው። አንድ ላይ የሚረገጥ፣ አንድ ላይ የሚጨፈለቅ ማለትም አንድ ላይ መከራ የሚቀበል፣ አንድ ላይ የሚደማ፣ አንድ ላይ የሚቸገር ማለት ነው። አሁን ከእኛ ጋራ እኛ ስናዝን ስንቆዝም፣ ወይም ፈተና ውስጥ ገብተን ወዲያና ወዲህ ስንል አብሮ የሚያዝን ማለት ነው ስንደማ አብሮ የሚደማ ማለት ነው። ይሄ የኛ የኛ ሊቀ ካህን ጌታ ኢየሱስ ክርስቶስ የሚራራ ነው የሚለውን በግሪክ ስታዩት የሚደንቅ ነው። አብሮን መከራ የሚካፈል ስለ ሌሎች ሰዎች እንደነሱ ሆኖ የሚያስብ ስለ አንቺ ስለ አንተ የሚሰማንን ራሱ እንደሚሰማው አድርጎ የሚቆጥር ከዚህ የተነሳ ስለ እነሱ የሚያዝን ማለት ነው። የጌታችን ኢየሱስ ክርስቶስ እንደዚህ ነው ማለት እንደገና ለማብራራት በጣም ለማብራራት በእነሱ ጫማ ውስጥ ሆኖ የሚቆረቁራቸው አንድ ጠጠር ጫማችሁ ውስጥ ሆኖ ብታደርጉ እንደሚቆረቁራችሁ ጫማችሁ ውስጥ ሆኖ የሚቆረቁራችሁ የሚቆረቁረው ማለት ነው። ልክ እንደዚህ ነው ትርጉሙ። የሚቆረቁራችሁን ቀምሶ ሕመሙን የሚጋራ ማለት ነው። እንደዚህ አይነት ሊቀ ካህን እንደዚህ አይነት አምላክ ሌሎች አምላኪዎች የላቸው። እኛ ያለን ጌታ ኢየሱስ ጌታ ኢየሱስ ስለኛ እንደዚህ የሚያስብ ጌታ ኢየሱስ ነው የሚራራልን ነው የሚለውን ነገር ነው መንፈስ ቅዱስ እዚህ ጋር ያያያዘው። በእርግጥ ከምን ጋር ነው ያያያዘው የሚለውን በቀጥታ ከድካሞቻችን ጋር ነው በድካሞቻችን ሊራራልን የማይችል በድካሞቻችን የሚራራልን ማለት ነው። እንግዲህ መራራት የሚለውን ገልጫለሁ፣ ግን ከድካሞች ጋር ነው ያየያዘው። ይሄ የእግዚአብሔር ቃል ከድካሞቻችን ጋር ነው ያያያዘው እና ድካሞቻችን የሚለውን ነገር አሁንም ማየት ጥሩ ነው። በዚህ በዚህ ስላይድ ላይ አስቀምጨዋለው በሁለተኛው አረፍተ ነገር ኢንፈርሚቲ ነው የሚለው። የእኛ ኢንፈርሚቲዎች ነው ኢንፈርሚቲስ ነው። እና ይሄ ኢንፈርሚቲ የሚለው የእንግሊዝኛው የሁለት ቃል ውጤት ነው። ኢን እና ፈርም ነው። እኛ ፈርም ማለት የጸና፣ የቆመ፣ የማይነቃነቅ ማለት ነው። ኢን ስትጨምሩበት ምን ይሆናል? የሚነቃነቅ፣ ያልጸና፣ የሚዋዥቅ፣ ማንኛውም ነገር ገፋ ቢያደርገው ሊወድቅ የሚችል ማለት ነው። አሁን ድካሞቻችን የሚለውን እንደዚህ ነው የእግዚአብሔር ቃል ያስቀመጠው። የብዙ ቁጥር ነው። ማለት ብዙ ድካሞች አሉብን ማለት ነው። የብዙ ቃል ነው። ብዙ የሆኑ ድካሞች እንዳሉብን፣ እነዚህ ድካሞች እንደሚያስቸግሩን፣ እንደሚፈትኑን፣ እንደሚያወዛውዙን ግን ብዙ መሆናቸውን ነው የሚያሳየው። እነዚህን መረዳት በጣም አስፈላጊ ነው። ጌታ መንፈስ ቅዱስ እዚህ ጋር የሚናገረው እናንተ ብርቱ ናችሁ፣ ብረቶች ናችሁ፣ ጠንካሮች ናችሁ አይደለም የሚለው። ኢንፈርም ናችሁ ደካሞች ናችሁ ማንም ነገር ምንም ነገር ቢገፋችሁ ልትወድቁ የምትችሉ ናችሁ እንደውም አንድና ሁለት አይደሉም ድካሞቻችሁ በጣም ብዙ ናቸው እያለ ነው የሚያስቀምጠው ተመልከቱ ይሄ የእኔ ሀሳብ አይደለም በድካሞቻችን የማይራራልን ሊቀ ካህን የለንም የሚራራልን ሊቀ ካህን ድካሞች ስላሉብን ነው ምን የሚያደርግልን የሚራራልን ነው ነው የሚለው እና ድካሞቻችን ብዙ ስለሆኑ አንዳንዶቹ አንዳንዶቹ በማለት እዚህ ጋር ላስቀምጥላችሁ ሞክሬያለሁ። አንዳንዶቹ ድካሞች ፈታኞች ናቸው። የሙጥኝ ያሉንና ሊጥሉን የሚያወላግዱን ናቸው። አንዳንዶቹ ድካሞች አንዳንዶቹ ድካሞቻችን ህይወታችንን አዝለውታል። መጸለይ እንኳን እንዳንችል አድክመውታል። አንዳንዶቹ ድካሞቻችን አንዳንዶቹ ድካሞቻችን ከተስፋ መቁረጥ ጋር የተያዙ ናቸው። በቃ እግዚአብሔር እኔን አየኝም አይመልስልኝም፣ እኔን ጥሎኛል፣ ትቶኛል ብለን እንድንል ያደረጉን ናቸው። አንዳንዶቹ ድካሞቻችን አንዳንዶቹ ድካሞቻችን ከሰይጣናዊ ፈተናዎች ጋር የተያዙ ናቸው እና ለሰይጣን እና ለፈተናው በር የከፈቱ ናቸው፣ ቀዳዳ የከፈቱ ናቸው። ስለዚህ ህይወታችንን እንኳን እንድንጠላ ያስደረጉን ናቸው። አንዳንዶቹ ድካሞቻችን ከምኞትና ከኃጢአት ጋር የተያዙ ናቸው ድካሞቻችን ከምኞት ጋር ሲያያዙ ሁልጊዜ ቅድሚያ የምንሰጠው ለምኞቶቻችን እንጂ ለእግዚአብሔር እንዳይሆን ያደርጉናል። ከምኞቶች ጋር የተያዙ ድካሞቻችን እግዚአብሔርን እንዳለ እንኳን እንዳንቆጥረው የሚያስደረጉ ድካሞቻችን ናቸው። አንዳንዶቹ ድካሞቻችን ከጸሎት ማነስ ጋራ የተያያዙ ናቸው። በቃ ጸሎት አያስፈልግም የሚል አመለካከት ሁሉ ውስጥ እንድንገባ የሚያደርጉ ናቸው። ወገኖች እዚህ ጋ ጥያቄ መጠየቅ አለብኝ። ምን አይነት ድካሞች ነው ያሉባችሁ እናንተ? ድካም የለብኝም የምንል ከሆነ ተሳስተናል። ድካም የሌለን ከሆነ ርህራህም ለኛ አያስፈልግም። ግን ድካሞች አሉብን። አሁን እዚህ የእግዚአብሔርን ቃል ነው የምንመለከተው፣ የሰው ሀሳብ አይደለም የምንመለከተው የእግዚአብሔርን ቃል የምንመለከት ከሆነ የእግዚአብሔር ቃል የሚለውን ነው ማወቅ ያለብን፣ እና ውስጣችን ደግሞ ያቀዋል። ድካሞች አሉብን። እነዚህን ሁሉ የጠቃቀሱ ድካሞች አሉብን። በእነዚህ ሁሉ ድካሞች ሰዎች ሊፈርዱብን ይችሉ ይሆናል፣ ሊያላግጡብን ይችሉ ይሆናል፣ ወይም ደግሞ ሊተቹን ይችሉ ይሆናል። ጌታችን ኢየሱስ ክርስቶስ ግን ያዝንልናል፣ ይራራልናል። ክብር ለእግዚአብሔር ይሁን። ለዚህ ነው ያለንን አለን የምንለውን ጌታ ኢየሱስ ክርስቶስን ባህሪውን ስናውቅ በረከቶች ውስጥ የመግባት አንድና ሁለት እርምጃ እየተራመድን ነው ማለት ነው። በድካሞቻችን የማይራራልን ሊቀ ካህን የለንም። እሱ እኛ ያለን የሚራራልን ነው የሚሰማን የሚሰማው የሚያሳዝነንን የምናዝንበትን ሐዘን አሁን ያዘንበትን ሐዘን የሚያውቅ ነው። ድካሞቻችን ምንም ይሁኑ ምን፣ ይሄ አለን የምንለው በእነዚህ ሁሉ ያዝንልናል። ክብር ለእግዚአብሔር ይሁን። በእነዚህ ሁሉ ይራራልናል። እርግጥ ነው እሱ ኃጢአትን አይቀበልም፣ ምንም ምንም ጥርጥር የለውም። ኃጢአትን አይደግፍም፣ ግን ድካሞቻችንን ከአቅማችን በላይ የሆኑትን ድካሞቻችንን ስለሚያውቃቸው። ስለኛ ምን ያደርግልናል? ይማልድልናል። ይህንን ነው የእግዚአብሔር ቃል እንድንገነዘብ የሚፈልገው። ግን አንድ ነገር ስለ ጌታ ኢየሱስ ክርስቶስ ተናግሯል። በድካሞቻችን ሊራራልን የማይራራልን ሊቀ ካህን የለንም ብሎ የሚራራልን ሊቀ ካህን ነው ያለን ብሎ ይናገርና፣ ነገር ግን ከኃጢአት በቀር በነገሮች ሁሉ እንደኛ ተፈትኖ ነበር ብሎ እሱ ኃጢአት የለበትም፣ ግን በምድር ላይ ሲመላለስ እኛ የተፈተንበትን ብዙ ፈተና ተፈትኗል። ከኃጢአት በቀር መራብ፣ መታረዝ፣ መሰደብ፣ መጠላት፣ መናቅ፣ በውሸት የሐሰት አስተማሪ መባል ተነግሮለታል ለጌታ ለኢየሱስ። እኛ ናሁ መንፈስ ቅዱስን አይቀበሉም ይሉናል። ውሸታሞች ናቸው። ይሄ የመንፈስ ቅዱስ ቃል ነው። እኛ የምንናገረው የሰው ቃል አንናገርም። ስለዚህ ልክ እንደዚህ ተብሏል ጌታ የኢየሱስ ክርስቶስ ከኃጢአት በቀር እንደኛ የተፈተነ ስለሆነ ፈተናን ያውቃል ችግርን ያውቃል ውጣ ውረድን ያውቃል ያዝናል ለእኛ ባዶ ተስፋ ግን ለሰዎች ሰጥቶ አያውቅም ባዶ ተስፋ በመንፈስ ቅዱስ ስም በአገልግሎት ስም ሰዎች ይሰጣሉ ያልሆንነውን ነገር ወይም የማንሆነውን ነገር ወይም ሊሆንልን የማይችለውን ነገር ይሆንላቸዋል፣ ይሆንልሃል፣ እንዲህ ትሆናለህ፣ እንዲህ ትሆናለህ ብለው ይናገራሉ። ጌታ ኢየሱስ እና ጌታ መንፈስ ቅዱስ ባዶ ተስፋ ለሰዎች ሰጥተው አያውቁ። ይራራልናል፣ ያዝንልናል፣ በሚያስፈልገን ነገር ሁሉ ይደግፈናል። ስለዚህ ያለ አለኝ የምንለውን ባህሪውን እንድናውቅ መጽሐፍ ቅዱስ ይፈልጋል። አለኝ የምንለው በድካማችን የሚራራ ሁል ጊዜ ለሊትና ቀን የሚማልድልን ሊቀ ካህን ነው። ደግሞ በደንብ በደንብ እኛን ውስጣችንን፣ ውጫችንን፣ የወደፊታችንን፣ የአሁናችንን፣ ያለፈውን ታሪካችንን ሁሉ የሚያውቅ ነው። ክብር ሁሉ ለእግዚአብሔር ይሁን። ስለዚህ ከድካሞቻችን ጋራ በድካሞቻችን ሁሉ ሊራራልን የማይችል የሚራራ ሊራራልን የሚችል የሚራራ የሚያዝንልን የሚንገበገብልን አምላክ ነው ያለን። ያለንን ማወቅ በጣም አስፈላጊ ነው። እግዚአብሔር ይመስገን። አሁን በቀጥታ እንግዲህ ምንድን ነው ይሄ ክፍሉ ሲዳብር በእግዚአብሔር መንፈስ አማካኝነት ሲጻፍ፣ ስለዚህ በሰማይ ያለ ትልቅ ሊቀ ካህን የእግዚአብሔር ልጅ ኢየሱስ ስላለን እምነታችን አጥብቀን እንያዝ ብሎ እሱ ምን አይነት ባህሪ አለው? በድካማችን የሚራራልን ነው። የማይራራልን አይደለም ያለን የሚራራልን ነው ያለን። ግን በኃጢአት አልተፈተነም። ግን እኛ እንደተፈተንነው ከኃጢአት በቀር በሁሉ ነገር ተፈትኗል። ፈተናዎቻችንን፣ ሐዘናችንን፣ ቁዘማችንን፣ ችግራችንን ሰይጣን እንኳን የሚወረውርብንን ፍላጻ የውሸት ነገር ሁሉ ያውቃል እሱ በዚህ ውስጥ አልፎበታልና። ስለዚህ በረከቶቻችንን ማግኛው መንገድ ምንድን ነው? አሁን ዳብሮ ዳብሮ የሚመጣው ቁጥር 16 ላይ ይሄ ሀሳብ ነው። በረከቶቻችንን ማግኛው መንገድ ቁጥር 16 ተመልከቱ ምን እንደሚል። ስለዚህም ምሕረትን እንድንቀበል በአስፈላጊ ጊዜም የሚረዳ ጸጋ ለማግኘት ወደ ጸጋው ዙፋን በእምነት እንቅረብ እኔ እነዚህም በሙሉ የበረከቶቻችን አስደናቂ ነገሮች እንደሆኑ ነው የምናገረው። ሁለት ነገሮች እና አንድ ወሳኝ ነገርን ቁጥር 16 ላይ ታያላችሁ። የመጀመሪያው በረከቶቻችንን ማግኛው መንገዶች መንገዶች ብትሉ ጥሩ ነው። ስለዚህ ቁጥር 16 ላይ ስለዚህ ብሎ ጀምሮ ከአጠቃላይ አውዱ ጋራ ከቁጥር 14 ጀምሮ 14ና 15ን በተስማማ ሁኔታ ወይም ከዚያ በሚፈስ መንገድ የሚነግረን ነገር አስደናቂ ነው። ከድካሞቻችን የተነሳ የሚራራልን ጌታ ኢየሱስ በድካሞቻችን እንዲገለጥና እየራራልን የመራራቱን ውጤት እንድንሰማ ሁለት ነገሮች እንድናደርግ ማግኛ መንገዱን ይነግረናል። አንደኛው ሁለት ነገሮች መቀበል አለብን፣ ያስፈልጉናል። አንደኛው ምሕረትን መቀበል አለብን። ሁለተኛው የሚረዳን ጸጋ ማግኘት አለብን። አሁን እነዚህ ሁለቱ ነገሮች በረከቶቻችንን ማግኛ መንገዶች ናቸው። ምሕረትን መቀበል ደግሞም የሚረዳን ጸጋ ማግኘት፣ መቀበልና ማግኘት። ተመልከቱ። አንደኛው ምሕረትን መቀበል የምንቀበለው የምናገኘው ሁለቱም ነገሮች ሁለቱም ነገሮች ለክርስቲያኖች አስፈላጊ ናቸው። ለደከሙ ላልደከሙም አስፈላጊ ናቸው። ከድካሞቻችን ጋር በቀጥታ እነዚህ ሁለቱ ነገሮች የተያዙ ናቸው። ቅድም ድካሞቻችንን ስዘረዝር አንዳንዶቹ ድካሞች ከኃጢአት ምክንያት የመጡ ናቸው። ምናልባት ዕብራውያን 12ን ማሰብ ጥሩ ዕብራውያን 12 ላይ ምንም ሚል ቃል አለ መሰላችሁ እኛ ደግሞ ቶሎ ፈጥኖ የሚከበንን ሀጢአት ጥለን ወደ ልክ ክርስቶስ ኢየሱስን ተመልክተን በፊታችን ያለውን ሩጫ እንሩጥ ይላል እና ምን ይሉታል የእንግሊዝኛ ተናጋሪዎቹ ቢሴቲንግ ሲን ይሉታል ይሄ ፈጥኖ የሚከብ ኃጢአት ማለት ምን ማለት ነው አሁን ንስሐ ገብተን ወጣኑ በቃ ከላይ ላይ ተራገፈ ስንል እንቅ እንደገና አሁንም ደግሞ ንስሐ ገብተን ወጣ ነው በቃት እየዋለው እግዚአብሔር ኃይል ሰጥቶኛል ብለን ስንል እንደገና መጥቶ የሚይዘን አይነት ኃጢአት ነው። እንዲህ አይነት ኃጢአት በሰዎች ህይወት ይታወቃል። ስለዚህ ድካሞቻችን የሚለው እነዛን ሁሉ የሚያሳይ ነው። ለዚህ ምን ማድረግ አለብን? ምህረት መቀበል አለብን። አንዳንድ ድካሞቻችን የተነሳ ምህረት መቀበል አለብን። እግዚአብሔር ሊምረን ይቅር ሊለን ይገባል። አንዳንድ ድካሞቻችን ለምሳሌ የእግዚአብሔርን ነገር አንደኛ አለማድረግ ድካም ነው። ይሄ ኃጢአትም ነው። ስለዚህ ንስሐ መግባት አለብን። ይቅርታ መጠየቅ አለብን። ምህረትን ስንቀበል፣ ምህረቱ የምንቀበለው ምህረት በጣም ግልጽ የሆነው የስራችን ውጤት ወይም ደሞዛችን አይደለም። እንደ ስራችን ቢሆን ምህረት አይገባንም። ምህረት የነፃ ስጦታ ነው። እውነተኛ ምህረት በነፃ የምንቀበለው ነገር ነው። ከርኅራኄው የሚፈልቅልን ይቅር ብዬሻለሁ የምንባለው ነገር ነው። ግን ይቅር ብዬሃለሁ የምንባለው ነገር ይሄ ምህረት፣ የመጽሐፍ ቅዱሱ ምህረት ጌታ ዋጋ የከፈለበት የሚቀበሉት ግን በተከፈለው ዋጋ የተነሳ በነፃ የሚያገኙት ነገር ነው የእግዚአብሔር ምህረት ፍርድ ቤት ቀርበን ፍርድ ፊት ቀርበን እግዚአብሔር ፊት ቀርበን በቃ ይቅር ብዬ ሻለሁ ይቅር ብዬሃለሁ ብሎ በነፃ ሲያሰናብተን በውስጣችን በህይወታችን የሚሰማን ነገር ነው። እግዚአብሔር ይመስገን። አለበለዚያ ደሞዝ ወይም የስራ ውጤት ወይም የስጦታ ውጤት ነው የሚሆነው። በእግዚአብሔር ፊት ደሞዝ አንጠብቅም። እኛ የሰራነው ነገር በሙሉ ሲኦል የሚያስወስድ ነው። እግዚአብሔር ምህረት ብቻ ነው የሚሰጠን። የሰራናቸው ነገሮች እያንዳንዱ የምናስባቸው ሀሳቦች ሁሉ በቀጥታ ሲኦል የሚያስልኩን ናቸው። ግን ምህረት በተለይ የእግዚአብሔርን ምህረት ማንም ሰው ስራ ሰርቶ ሊያገኘው አይችልም። ከዚህ የተነሳ ነው በዓለም ላይ ሁለት አይነት ሃይማኖቶች ብቻ ነው ያሉት፣ የጸጋ ሃይማኖት እና የስራ ሃይማኖት። የእኛ የጸጋ ሃይማኖት ነው፣ የሌሎቹ ግን የስራ ሃይማኖት ነው። ምህረትን መቀበል የሚቻለው በነፃ ነገር ግን በእምነት ነው ለዚህ ነው ኤፌሶ ምዕራፍ ሁለት ላይ የእግዚአብሔርን ጸጋው ብሎ በእምነት አድናችኋል ጸጋው በእምነት ምህረቱ በእምነት አድናችኋል እንጂ ማንም እንዳይመካ ከስራ አይደለም ብሎ የሚናገረው ስለዚህ ምህረትን መቀበል የሚቻለው በእምነት በኩል ነው እግዚአብሔር ይቅር በለኝ ብለን በፊቱ በጸለይንበት ጊዜ የይቅርታ መንፈስ በውስጣችን አርፎ ይቅርታ እንደተቀበል መንፈስ ቅዱስ ሲያስረዳን ያን ጊዜ ሸክማችን ይወርዳል፣ ነፃ እንሆናለን። መጽናናትና ጸጋ በውስጣችን ይፈሳሉ። እግዚአብሔር ይመስገን። የሚያስፈልጉን በረከት እንድናገኝ ማግኛው መንገዶች ነው እየተናገርኩ ያለሁት ወደዚህ ምህረትን መቀበል አለብን። ቀጥሎ ደግሞ በሚያስፈልገን ጊዜ የሚረዳ ጸጋ ማግኘት አለብን። በረከቱን የምናገኘው በነዚህ ምህረትን በመቀበልና ጸጋን በማግኘት ነው። አሁን ሁለቱንም በጣም ልዩ በሆነ መንገድ ነው እዚህ ጋ መንፈስ ቅዱስ ሲያስቀመጣቸው፣ አንደኛ ምህረት እንድንቀበል፣ ሁለተኛ የሚረዳ ጸጋ እንድናገኝ፣ ሁለቱም የኛ እንዲሆን ነው። ይሄ የኛ አለን የምንለው ጌታ ኢየሱስ ክርስቶስ ስለሚራራልን ርኅራሄ ለእኛ ስላለው በድካሞቻችን በኃጢአቶቻችንም ጭምር ወደሱ እንድንመጣና ሁለቱ ነገር አግኝተን በዚህ በበረከት ውስጥ እንድንጥለቀለቅ ለማድረግ ነው። ሀሳቡን እየተናገረ ነው ያለው። ስለዚህ ደካሞች እርዳታ ያስፈልጋቸዋል። አሁን ደካሞች ኢንፈርም የሆኑ ናቸው ብያለው ቅድም፣ ጽናት የጎደላቸው ናቸው የእግዚአብሔር የጸጋ እርዳታ ያስፈልጋቸዋል። ስለዚህ ተመልከቱ የሚረዳን ጸጋ ለማግኘት ወደ በረከቱ የምንመጣው የሚረዳንን ጸጋ በማግኘት ነው። ግን በምን አይነት ጊዜ? በአስፈላጊ ጊዜ እኛ ደካሞች ነን፣ እርዳታ ያስፈልገናል። ከእኛ ማንም ማንም ብርቱ እኔ ነኝ የሚል ሰው የለም። እኔ አገለግላለሁ፣ ታውቃላችሁ። ግን ብርቱ ነኝ ብዬ አልናገርም። ደካማ ነኝ። የጌታ ኢየሱስ ክርስቶስ ጸጋ ያስፈልገኛል። ያለ ጌታ ኢየሱስ ጸጋ፣ ያለ መንፈስ ቅዱስ ጸጋ ሰው ማገልገልም መቆምም በጭራሽ አይችልም። ስለዚህ የሚያስፈልገን ጸጋ በተለያየ ጊዜ የተለያየ ጸጋ ያስፈልገናል። እንደ እውነቱ ከሆነ ብዬ እዚህ ስላይዴ ላይ አስቀምጫለሁ የሚረዳን ጸጋ የማያስፈልገን ጊዜ የለም። ሁል ጊዜ የሚረዳን ጸጋ ያስፈልገናል። ነገር ግን በሚያስፈልገን ጊዜ ተብሎ ተገልጾልን በጸሎታችን ሁልጊዜ ዛሬም ለሚያስፈልገኝ ነገር ሁሉ ጸጋህን አፍስስልኝ አብዛልኝ ብለን እንድንጸልይ እንድንችል የሚያስፈልገን ጊዜ ተብሎ ተነግሮልናል። በጊዜው የሚያስፈልገን በራሳችን ስለማንችል፣ በራሳችን መቆም ስለማንችል መውደቅ ብቻ ሆኖብኛል ስንል ዘንበል የሚልልን ኃይልን ነው የሚያሳየን ይሄ ደግሞ የጌታ የመንፈስ ቅዱስ ኃይል ነው። ለመጸለይ ሲያቅተን፣ ለማንበብ ሲያቅተን፣ ከሰዎች ሁሉ ጋር በሰላም ለመኖር ሲያቅተን ያን ጊዜ የሚረዳን ጸጋ እግዚአብሔር ያፈስልናል። የሚረዳን ጸጋ ማግኘት አለብን። እንደ እግዚአብሔር ቃል ለመመላለስ የተቸገር ነው ምን ነው እኔ ምን ነው እኔ እያልን ያልንበት ጊዜ ያን ጊዜ የሚረዳንን ጸጋ እግዚአብሔር እንደሚልክልን እንደሚሰጠን ብናውቅ እግዚአብሔርን የሚረዳንን ጸጋ እንዲሰጠን በልዩ የመንፈስ ቅዱስ ኃይል እንዲሞላን ወደ ጸጋው ዙፋን እንቀርብ ነበር። ወገኖች እኛ ደካሞች ነን። የሚረዳን ጸጋ ያስፈልገናል። ወገኖች እኛ ብዙ ድካሞች አሉብን። ምሕረት የምንቀበልበት ምክንያት አንዳንድ ድካሞቻችን ከኃጢአትና ከምኞት እግዚአብሔርን ከማሳዘን ጋር የተያዙ ስለሆነ ነው። በረከቶቹ እንዲኖሩን ምን ያስፈልጋል? አሁን እንግዲህ በረከቶቹን ለማግኘት ሁለት ነገሮች ያስፈልጋሉ ብያለሁ። ምህረት መቀበል አለብን እና የሚያስፈልገንን ጸጋ የሚረዳንን ጸጋ ማግኘት አለብን። እርዳታ ያስፈልገናል። ግን እነዚህን ነገሮች ለማግኘት ምን ማድረግ አለብን? አሁን ቃሉ በጣም ግልጽ ነው። እኔ እነዚህን ቁጥር 16ን ሳስተምረውም ስሰብከውም የምለው ነገር አለ። የምለው ነገር ምንድን ነው? አንድ ነገር አድርገን ሁለት ነገሮች እንቀበል ነው ምለው። አንድ ነገር አድርገን ሁለት ነገሮች እንቀበል። አሁን ያንን አንድ ነገር ነው የማሳያችሁ። እነዚህ ሁለቱ ነገሮች የሚገኙት እንዴት ነው? ይህ ክፍል እኔም ምጠራው ብዬ ሁለት ነገሮችን ለመቀበል ወይም ለማግኘት የምናደርገው አንድ ነገር ብቻ ነው። ማንኛውንም ነገር ለማድረግ በህይወታችን ከእግዚአብሔር ፊት በረከት ለማግኘት የምንፈልግ ከሆነ የጸሎት መልስ ለማግኘት የምንፈልግ ከሆነ በጣም አስደናቂ የሆነ ምንም አይነት ይሁን ለማግኘት የምንፈልግ ከሆነ አንድ ነገር ማድረግ አለብን። ብዙ በረከቶች ከዛ በኋላ በህይወታችን ይጎደጎዳሉ። ያ ምንድን ነው? ወደ ጸጋው ዙፋን ፊት መቅረብ ነው። ተመልከቱ ቃሉን ላንብቦ። ስለዚህ ምህረትን እንድንቀበል በአስፈላጊ ጊዜም የሚረዳ ጸጋ ለማግኘት ወደ ጸጋው ዙፋን ምን እናደርግ? በእምነት እንቅረብ። ወደ ጸጋው ዙፋን በእምነት ስንቀርብ አንድ ነገር ነው የምናደርገው። ወደ ጸጋው ዙፋን በእምነት ስንቀርብ በእምነት ነው የምንቀርበው። በእምነት ስንቀርብ እግዚአብሔር አምላክ ምህረትን ይሰጠናል። የሚረዳንን ጸጋ በሚያስፈልገን ጊዜ ሁሉ ምን ያደርግልናል? ያፈስልናል። ይህን አንድ ነገር በማድረግ ሁለት ነገሮች። አሁን ሁለት ነገሮች ያልኩት እዚህ ጋር ስለተጠቀሱ ብቻ ነው፣ ግን ጸሐፊውም መንፈስ ቅዱስም ሁለት ነገሮች ብቻ ናቸው የሚያስፈልጉን የሚል ሀሳብ ያለው አይመስለኝም። በጣም ብዙ ነገሮች ያስፈልጉናልና፣ ግን በእነዚህ በሁለት ነገሮች ውስጥ በጣም ብዙ ነገሮች እንደታጨቁም ማስተዋል እንችላለን። ስለዚህ የምናደርገው አንድ ነገር በጸጋው ዙፋን ፊት መቅረብ ነው። የእግዚአብሔር ዙፋን ዙፋኑ ምንድን ነው? ምን ማለት ነው? ለንጉሥ ወይም ለገዢ የተዘጋጀ የተለየ መቀመጫ ነው ዙፋን። መጽሐፍ ቅዱስ የእግዚአብሔር ዙፋን ሲል የእግዚአብሔር ወሰን የለሽነት መብቱን፣ ክብሩን፣ ሉዓላዊነቱን ሁሉ የሚገልጽ ነው። የዛሬ ሶስት ሳምንት ስለ ፍጥረት ስርዓት እዚህ ስናገር ነበር። የፍጥረት ስርዓትን ሲደነግግና ሲያዘጋጅ እግዚአብሔር፣ በዚህ ፍጥረት ዓለም ውስጥ ሁሉ ያለው ስርዓት እጅግ በጣም አስደናቂ በሆነ ጥበብ ነው የተሰራ። የእኛ ሰውነት ራሱ እና ይህንን ሁሉ የሚገዛ የሚቆጣጠር ዙፋን ፊት ነው የምንቀርበው። ስለኛ ሁሉን ነገር የሚያውቅ አምላክ ፊት ነው የምንቀርበው። የእግዚአብሔር ዙፋን መጽሐፍ ቅዱስ እንደሚለው በሰማይ ነው፣ ግን ሁሉ ቦታ የሚገኝ ነው። ጌታ እግዚአብሔር ኢሳያስ 66 ላይ ሰማይ ዙፋኔ ነው፣ ምድር የግሬ መረገጫ ናት ሲል ሰማይ ዙፋኔ፣ እኔ ከምድር የራቀሁ ነኝ አይደለም የሚለው፣ ምድር ራሷ እኔ የምረግጣት ቦታናት እያለ ነው። የእግዚአብሔር ዙፋን የሚገልጸው የእሱን ኃይል ስልጣን ነው። የእግዚአብሔር ዙፋን የእሱን ግርማ ክብር የሚገልጽ ነው። ጌታ ኢየሱስ በእግዚአብሔር ዙፋን ቀኝ እንደተቀመጠ ዕብራውያን 12 ይናገራል። የእግዚአብሔር ዙፋን የፍጹም ፍትህ ቦታው ነው። መዝሙር ዘጠኝ መዝሙር 89። የመጨረሻው ፍርድ ራሱ የነጩ ዙፋን ፍርድ ተብሎ የእግዚአብሔር ዙፋን የፍርድ ዙፋን እንደሆነ የእግዚአብሔር ቃል ይናገራል። አሁን ስለ እግዚአብሔር ዙፋን በጣም ብዙ ነገሮች መናገር እችላለሁ። አሁን እዚህ ዝርዝር ያለው የእግዚአብሔር ዙፋን የምስጋና ዙፋን ነው፣ መጽሐፍ ቅዱስ ይናገራል። የእግዚአብሔር ዙፋን የንጹህነት ዙፋን ነው። ምንም ቆሻሻ የምትባል ነገር የሌለችበት የከበረ ዙፋን ነው። የዘላለም ህይወት ዙፋን ነው። የእግዚአብሔር ዙፋን ግን እዚህ ጋር የተጠቀሰው ምን ተብሎ ነው? የጸጋ ዙፋን ተብሎ ነው የተጠቀሰው። በደንብ ተመልከቱ ብዙ ስሞች አሉት። የእግዚአብሔር ዙፋን የፍርድ ዙፋንም ነው፣ ግን እዚህ ጋር የተለየ ዙፋን ተደርጎ ነው የቀረበው፣ የጸጋ ዙፋን። የጸጋ ዙፋን የተባለውን ስሙን የምንመለከተው ጌታ ኢየሱስ ክርስቶስ በመስቀል ላይ ከሰራው ስራ አኳያ ነው። ጌታ ኢየሱስ ክርስቶስ የኔንና የእናንተን በደል ተሸክሞ በመስቀል ላይ ደሙን አፍስሶ የእግዚአብሔርን የፍርድ ዙፋን፣ የቁጣ ዙፋን፣ የዘላለም ጥፋት የሚያመጣውን ያንን የጽድቅ ንጹህ ፍርድ መፍረጃ ዙፋኑን ወደ ምህረትና ርህራሄ እንዲሁም ወደ ዘላለም ህይወት ወደ ጸጋ ዙፋንነት ቀይሮታል። አሁን ወደ እግዚአብሔር ዙፋን ስንቀርብ፣ በእምነት በምንቀርብበት ጊዜ የምንቀርብበት ዙፋን የፍርድ ዙፋን ሳይሆን የጸጋ ዙፋን ነው እኛን እጁን ዘርግቶ እሱ የሚቀበልበት ዙፋን ነው። ስለዚህ የጌታ ኢየሱስ ክርስቶስ የመስቀል ስቃይ ፍርድን ወደ ነፃ ምህረት ቀይሮት እናየዋለን። የእግዚአብሔርን ዙፋን ወደ ምህረት ዙፋንነት ቀይሮት እናየዋለን። ስለዚህ በጌታ በኢየሱስ በኩል ወደ እግዚአብሔር ስንቀርብ በቀጥታ ምን እናገኛለን? ተቀባይነት እናገኛለን። ለዚህ ነው ጌታ ኢየሱስ ክርስቶስ በሰማያት ያለፈ ታላቅ ሊቀ ካህን የእግዚአብሔር ልጅ ኢየሱስ ምን ስለሆነ ስላለን ተብሎ የተነገረው እኛ ያለን ኢየሱስ ክርስቶስ ዙፋኑን ወደ ጸጋ ዙፋን የቀየረ ኢየሱስ ክርስቶስ ነው። ወደ ጸጋው ዙፋን በእግዚአብሔር መንገድ የሚቀርብ በእምነት በክርስቶስ ላይ ባለው እምነት የሚቀርብ ሁሉ የሚያገኘው በረከት ከቁጥር በላይ ነው። የጸሎት መልስ በጸሎት መልስ እየተነባበረለት ነው የሚሄደው። የዚህ መልእክት መጽሐፊ ጸሐፊ የሚገኙትን በረከቶች በሁለት ዘግቷቸዋል። ቅድም ምህረትን እንቀበላለን፣ ደግሞ የሚያስፈልገንን ጸጋ በሚያስፈልገን ጊዜ የሚረዳን ጸጋ እናገኛለን። አሁን እዚህ ጋ ነው ቅድም የተናገርኩትን ነገር ያስቀመጥኩት በነዚህ ምህረት ማግኘትና የሚያስፈልገን ጸጋ ሊረዳን የሚችል ጸጋ በሚያስፈልገን ጊዜ ማግኘት ውስጥ በጣም ብዙ ነገሮች ታጭቀዋል። ምህረት እንቀበላለን፣ የሚያስፈልገን ጸጋ እናገኛለን። እኔ ኢትዮጵያ ውስጥ እያለው እዚህ አንዳንድ ቤተ ክርስቲያን ይሄኩ አገለግል ነበር እና አንድ ቤተ ክርስቲያን በተለይ ደግሞ የሆነ ከኔ ጋር የሆነ ጥሩ ቁርኝት የፈጠሩ ወጣቶች ነበሩ እና አዲስ አበባ ነው እና ከዚህ ከአሜሪካ የሚያውቋቸው ሰዎች ሲሄዱ፣ የመካነ ኢየሱስ ቤተ ክርስቲያን ነው። እኔ ባፕቲስት ነኝ፣ ግን እዛ አንድ መካነ ኢየሱስ ውስጥ ያሉ ወጣቶች፣ ማንም ሰው ከአሜሪካ ሲመጣ እኔ ጋ ነው የሚያመጡት። እና እኔ ጋ መጥተው ሰዎች አስተምሪያቸው ተጠምቀው ይሄዳሉ። እና አንዷ ሴት መታ አስተምራት ነበር ለተወሰኑ ሳምንታት እና ምን አለችኝ? በጣም ብዙ ጓደኛሞች ሆነን ነው ወደ ጌታ የመጣ ነው አለች። ወደ ስምንት እንደዚህ ምን ሆነ ነው ወደ ጌታ የመጣ ነው። እና ከነዛ ከስምንቱ መካከል እኔ የሆነ የምጸልየው ጸሎት ነበረ አለች። እና ጌታ ሆይ በጸጋ እርዳኝ፣ በጸጋ አጽናኝ እያልኩ ሁልጊዜ ጸልይ ነበር አለች። እነዛ ሰባቱም በጌታ ቤት የሉም፣ እኔ ብቻ በጌታ ቤት አለሁ አለች። የጌታ ጸጋ የምንጠይቅ ከሆነ የሚያጸና የሚመሰረት የሚያለመልም፣ የሚባረክ ጸሎቶቻችን ሁሉ እንዲመለሱ የሚያደርግ ነው። አንድ ነገር በማድረግ ሁለት ነገር ብዙ ነገር የታጨቀባቸው ሁለት ነገሮች እንድናገኝ፣ ከዛ የተነሳ በጣም ብዙ በረከቶች በህይወታችን እንዲመላለሱ የምንፈልግ ከሆነ ወደ ጸጋው ዙፋን በእምነት መቅረብና ጸጋህን አብዛልኝ፣ ጸጋህን ስጠኝ፣ ጸጋህን አብዛልኝ ጸጋን ስጠኝ ማለት አለብን። ጸጋውን እግዚአብሔር ሲሰጠን የመጸለያ አይናችን ራሱ ይከፈታል። ምንድን ነው ብዬ የምጸለየው በእግዚአብሔር ፊት? እሁድ በእግዚአብሔር ቤት ለመገኘት ቁርጥ አቋም ለመውሰድ ጸጋው ካልበዛልን ልናደርግ አንችልም። ምክንያቱም ዓለማችን በፕሮግራም የተሞላች ናት። ሰዎች ሁሉ ሰዎች ሁሉ በቃ የእኛን ቀን በእግዚአብሔር ቤት ውስጥ እንዳንውልና እንዳንባረክ ሁሉን በተለያየ አቅጣጫ የሚጎትቱን ዓለም ውስጥ ነው ያለ ነው። የእግዚአብሔር ጸጋ ግን ያስችለናል። የእግዚአብሔር ጸጋ ያበረታናል። የእግዚአብሔር ጸጋ ይፈውሰናል። የእግዚአብሔር ጸጋ በሙላት እና በኃይል እንድንመላለስ የጸሎት ጥያቄዎቻችንን መልስ እንድናይ የሚያደርግ ነው። እከሌና እከሊት ጋር መሄድ ይቻላል ግን ውሸት ነው ወገኖች፣ ውሸት ነው። እግዚአብሔር ጸጋ ዙፋን ፊት ነው ቅረቡ የሚለው እንግዲህ ብሎ ምሕረት እንድንቀበል ሁል አንድ በአስፈላጊ ጊዜ የሚረዳን ጸጋ ለማግኘት የሚረዳን ጸጋ ለማግኘት ማድረግ ያለብን ወደ ጸጋው ዙፋን በእምነት መቅረብ ነው። እከሌና እከሊት ጋር ሂዱ አይልም መጽሐፍ ቅዱስ። በምንም መንገድ መንፈስ ቅዱስ እከሌና እከሊት ጋር ሐዋርያና ነቢይ ጋር ሂዱ አይልም፣ ውሸት ነው። እነዚህ ነጋዴዎች አጭበርባሪዎች ናቸው፣ በሰው ህይወት የሚነግዱ የእኛ መንፈስ ቅዱስ የሚናገረው ግን እኔው ጋኑ እኔ ጋ መታችሁ የሚረዳችሁ ጸጋ በሚያስፈልጋችሁ ጊዜ እሰጣችኋለሁ። ስታዝኑ ያጽናናችኋል፣ ስትደክሙ ያበረታችኋል፣ በኃጢአት ስትፈተኑ ከፈተና ያወጣችኋል። የእኔ ጸጋ የሰዎች አባባል አይደለም። ስለዚህ ይሄ በእውነተኛ በእምነት የተሞላ በጸሎት መንፈስ በመንፈስ ቅዱስ መቅረብን የያዘ እውነትን ነው የሚያሳየን። እኔ አሁን ለእናንተ የምናገረው ነገር እግዚአብሔር እንዲባረካችሁ፣ በእነዚህ ብዙ በረከቶች እንዲባረካችሁ የምትፈልጉ ከሆነ መልሱ አንድና አንድ ነው። ያላችሁ እሱ ማን እንደሆነ ማወቅ አለባችሁ። ያለን ማን ነው? በሰማይ ያለፈ ታላቅ ሊቀ ካህን የእግዚአብሔር ልጅ ጌታችን ኢየሱስ ነው ያለን። የኛ ያለን ነገር እና እሱ ደግሞ ባህሪው ምንድን ነው? አሁን ሶስት ዋና ዋና ነገሮች ነው በእነዚህ ሁሉ ነገሮች የተናገርኩት። ባህሪው ምንድን ነው? የሚራራልን ነው። ልክ መከራን ከእኛ ጋር አብሮ መከራ የሚቀበል ሆኖ ነው የተጠቀሰልን። የመንፈስ ቅዱስም ስም እንደዚህ ነው። አሁን ጌታ ኢየሱስ ክርስቶስ ዮሐንስ 14፣ 15 እና 16 ላይ ስለ ጌታ መንፈስ ቅዱስ ሲናገር ምንድን ነው ያለው? እኔ ብሄድ ይሻላችኋል። እሱ አጽናኙ ይመጣላችኋል። እሱ ጳራቅሊጦስ ነው። ጳራቅሊጦስ ማለት ሁልጊዜ አብሮ የሚገኝ ማለት ነው። ፓራ አብሮ፣ ክሊቶስ የሚገኝ የሚጣራ አብሮ የሚጣራ። ልክ ይሄ መራራት ከሚለው ጋር አብሮ ነው የተጻፈው። ሁልጊዜ አብሮ በማንኛውም ሁኔታ አብሯችሁ የሚሆን ነው ጌታ መንፈስ ቅዱስ። እና እሱ ደግሞ ቦታና ጊዜ የማይወስነው ነው። የትም፣ ሌሊትም፣ ቀንም ከኛ ጋር ያለ ነው። እሱ ጋር ነው ቅረቡ የሚለው የሚራራ አላችሁ፣ ሊቀ ካህን አላችሁ፣ ህመማችሁ ህመሙ የሆነ ለቅሷችሁ ለቅሶው የሆነ ፈተናችሁ እንደ ራሱ ፈተና የተቆጠረ ጌታችን ኢየሱስ ክርስቶስ እሱ የሚራራላችሁ ነው። እሱ ነው ያላችሁ፣ እሱ ነው ያላችሁ። ይህንን በጣም በጠበቀ መንገድ ለመናገር የማይራራልን ሊቀ ካህን የለንም ብሎ በሁለት ነገቲቭ አለን የሚለውን በጣም ሰርጾ እንዲገባ በቋንቋ አጠቃቀም የተነገረው። ስለዚህ ምን እናድርግ? በረከቶቹ እንዲኖሩን አንድ ነገር እናድርግ። ሁለት ነገር እንቀበላለን። አንዱ ነገር ጸጋው ዙፋን ፊት መቅረብ ነው። ሁለቱ ምረት መቀበል ከብዙ ነገሮች ጋር የሚያስፈልገንን ጸጋ የሚረዳንን ጸጋ ማግኘት ከብዙ የመንፈስ ቅዱስ ኃይል ጋር በህይወታችን ይገለጣል። እግዚአብሔር እንዴት ደግ ነው! ቃሉ ደግሞ እንዴት እውነት ነው! እግዚአብሔር ስለ ቃሉ የተመሰገነ ይሁን። ይህንን እውነት በህይወታችን እናያዝ። ስለዚህ ነው ይሄ ዕብራውያን አራት ከቁጥር 14-16 በጣም በጣም በክርስቲያኖች ልብ ውስጥ ሰርጾ መግባት ያለበት በጣም አስደናቂ ክፍል ነው ያልኩት። አሁን የመጨረሻውን መዝሙር ከናንሲ ጋር በመዘመር እንጨርሳለን። ቁጥር 26 ነው የምንዘምረው። ቁጥር 26 በእምነት እኖራለሁ ጌታዬን አውቃለሁ የሚለውን እንዘምራለን። ከመልእክቱ ጋር አብሮ የሚሄድ ነው።